ኩሉ ይሄየሰ በስላሴከ ከ ተአምኖ ወበ ወላዲትከ ተማይጾን ኢየሱስ ክርስቶስ እምቤተ መንግሥት ወተክኖ ተሰብኦታከ እመዎ ዘያስተሐቅር መኒኖ ያን ያንኰርኵር ታይተደይን ግዶፈ ከዊኖ